የመንግስት ኮሚኒኬሽን እና ኢንፎርሜሽን ሚኒስቴር ጽህፈት ቤት ውስጥ ሚኒስትሩ ነገሬ ሌንጮ ሰፋ ያለ መግለጫ ሰጥተዋል። በሶስቱ ዋና ዋና ነጥቦች ላይ በማተኮር በሰሜን ወሎ በተፈጠረው ላይ በአስተዳደሩ አኳያ ስላለው እና ቀደም ሲል ጠቅላይ ሚኒስትሩ የኢህአዴግ ብሔራዊ ፓርቲዎች ወደ አንድ ይጠቃለላሉ በሚለው ላይ አተኩረናል። በመጀመሪያም በሰሜን ወሎ በደረሰው ግጭቶች አንዳንድ አካባቢዎች ነበሩ። አማራ ክልል ብቻ ሳይሆን አንዳንድ አካባቢዎች ነበሩ፣ ሮሚያም ሌሎችም ክልሎች ደቡብም ማለት ነው። እነዛ ግጭቶች አልቀጠሉ። አሁን ይህንን በጣም የተለየ ያደረገው ምንድን ነው? አማራ ክልል የሰሜን ወሎ የተፈጠረውን ችግር መንግስት ለችግሮቹ መፍትሄ ለመስጠት እየተንቀሳቀሰ ባለበት ግን ተመሳሳይ ከዚህ በፊት ሲነሱ የነበሩ ችግሮች እየተነሱ ለግጭት መንስኤ እንደሆነ ነው። እንግዲህ የክልሉ መንግስትም በግልጽ እንዳስቀመጠው የአመራር ድክመት ነው። ህዝቡ የልማት ጥያቄ ነው ያለው። የተለየ ጥያቄ የለም። ወጣቱም ቢሆን የተለየ ጥያቄ አይደለም። የልማት ጥያቄ ነው። የፍትሀዊ ተጠቃሚነት ጥያቄ ነው ያለው። ከልማቱ ፍትሀዊ ተጠቃሚ መሆን ይፈልጋል። በዛ ላይ ክፍተቶች ስላሉ ኃላፊነቱን እንወስዳለን፣ እናስተካክላለን ብሎ ነው የደመደመው ማለት ነው። ስለዚህ ሌላ የተለየ ምክንያት ኖር አይችልም። ነገር ግን በተፈጠረው ግጭት ንብረት ወድሟል፣ የሰውየትም ጠፍቷል። ያ በወቅቱ መንግስት በዚህ ጉዳይ የሰማውን ሀዘን የገለጽንበት ሁኔታ ነበረ፣ በእኛም ጽህፈት ቤት በክልሉም በአጠቃላይ ማለት ነው። አሁን ትኩረታችን ይሄ እንዳይቀጥል ትምህርት የሆኑን ማድረግ ነው። የሰው ህይወት እንዲጠፋ ምክንያት የሆኑት ደግሞ ማንም ይሁን ማን ማለት ነው። ችግሮች ሲፈጠሩ በመነጋገር በሰላማዊ መንገድ መፍታት ነው የእኛ አቅጣጫ፣ ግዴታችንም ነው ማለት ነው፣ እንደ መንግስት ማለት ነው። ስለ አስተዳደርና አመራር ችግር አለ በማለት እንደ መፍትሄ ነው ብለው ያስቀመጡት ችግሮች እኮ አመራር ነው በሚባልበት ጊዜ የሪሶርስ እጥረትን አመራር አመጣ ብሎ መደምደም፣ እጥረቶች አሉ የአቃል ያንንም ያ ያንን የሪሶርስ እጥረትን እንኳን መንግስት እንዴት ነው መፍታት የምች አመራር ማነቆ የሆንበት ችግሮች ስላሉ እነዛን እልባት መስጠት ያስፈልጋል። በማለት ሌሎችም ማለት ነው። እንደ ሌሎች ሀገራት የተፈጥሮ ሀብታችንን እንኳን በሚገባ ያልተጠቀምንበት ሁኔታ ነው። በሂደት ተስፋ የሚሰጡ ከችግሮቻችን እንድንወጣ ለወደፊት ብዙ አቅም እንዳለን የሚያሳዩ ስላለ ግለሰቦች ብቻ እንዳልሆኑ ማወቅ አስፈላጊ ነው የሚሆነው። መንግስት ያለ ህዝብ ተሳትፎ ደግሞ የትም መድረስ እንደማይችል በማወቅ እየተንቀሳቀሰ ነው የሚገኘው። ይሄ ነው መያዝ ያለበት ማለት ነው። የኢህአዴግ አጋር ወይም ብሔራዊ ፓርቲዎች ወደ አንድ ይጠቃልላሉ የተባለው፣ ሚኒስትሩ በጥቅሉ ያስቀመጡት የኢህአዴግ የብሔራዊ ድርጅቶች አራቱ ወደ አንድ ይመጣሉ አንድ ፓርቲ ይሆናሉ ወይ? ክቡር ጠቅላይ ሚኒስትሩ የጠቀሙት የተባለው ይሄ ኮ የቆይ ጉዳይ ነው። ምናልባት አመታትን ያስቆጥሯል። ይህ አስተሳሰብ ከመጣ ማለት ነው። ተግባራዊ የሚሆንበት ሁኔታ ግን አራቱ ፓርቲ አንድ ላይ በመምጣት ኢህአዴግ ማለት ነው ይሄ ለውጥ ያስፈልጋኛል ብሎ በዛ ደረጃ ላይ በሚደርስበት ጊዜ የሚታወቅ ይሆናል። ጌታቸው ተድላ ይለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ